የመቀለ ዩኒቨርሲቲ ስነ ህዝብ ትምህርት ክፍል ባለሙያዎች ከዓለም አቀፍ ተቋማት ጋር በመሆን የሰሯቸው ጥናቶች እንደሚያመለክቱት ባለፉት አስርተ ዓመታት ብቻ ከኢትዮጵያ ከ15 ሚሊዮን ዜጎች በላይ በህገ ወጥ መንገድ ድንበር አቋርጠው ተሰደዋል። ከእነዚህም አብዛኞቹ በህገ ወጥ ደላሎች እጅ ገብተዋል፣ ጉልበታቸው ተበዝብዟል፣ ለሞትና ከባድ አካል ጉዳት መጋለጣቸው ተጠቅሷል። በዚህ ሂደትም በትንሹ ከ1.1 ቢሊዮን ዶላር በላይ ገንዘብ ከስደተኞች ለህገ ወጥ ደላሎች መከፈሉ ጥናቶች ያስረዳሉ። በኢትዮጵያና ሱዳን ድንበር አካባቢ ያለው የዜጎች ምልልስ ለህገ ወጥ ስደተኞች መልካም አጋጣሚ ፈጥሮ እንዳለ በሁለቱም ሀገራት ምሁራንና የመንግስት አመራሮች መድረክ በስፋት የተገለጸ ሲሆን እስካሁን አንዳች ድንጋጌ የሆን ህጋዊ ማዕቀፍ ባለመኖሩ ችግሩ አሳሳቢ ደረጃ ላይ እንዲደርስ ምክንያት ሆኗል ተብለዋል። በሁለቱ ሀገራት ድንበር አካባቢ ያለው የሰዎች እንቅስቃሴ ህጋዊና ድህነቱ የተጠበቀ ለማድረግ ታስቦ በመቀለበተካ ሄደው መድረክ አግኝተን ያነጋገር ናቸው። በኢሚግሬሽንና ወሳኝ ኩነቶች ኤጀንሲ የህብስ ኬላዎች ማስተባበሪያ መምሪያ ኃላፊ የሆኑት አቶ ግርማ እየማነ በተለይም በኢትዮ ሱዳን ድንበር በኩል የሚደረገው ህገወጥ የሰዎች እንቅስቃሴ በስራቸው ላይ ከባድ ጫና መፍጠሩ ይገልጻሉ። እንደ ኢሚግሬሽን እኛም ቦርደር አካባቢ እንደምንሰራ ትልቅ ጫና የፈጠረብን ነው። በተለይ ኢትዮጵያኖችን ወደ ሱዳን ሲሄዱ ለተለያዩ ህገወጥ ድርጊቶች የሚጋለጡበት ሁኔታ ነው ያለው አካላቸውን በመሸጥ ጭምር ወደ አላስፈላጊ ድርጊት የሚዳረጉ ናቸው። በተለይ ይሄ ሊቢያ ና ደቡብ አፍሪካ የሚባል መስመር በዋናነት ተጋላጭ የሆኑበት ሁኔታ ነው ያለውና እንደ ኢሚግሬሽን ይህን ለመቆጣጠር ከፍተኛ ችግር ያስከተለው መሆኑን ነው የምንገነዘበው። መረጃዎች እንደሚያመለክቱት በርከት ያሉ ኢትዮጵያውያን በየዓመቱ ጊዜያዊ የስራ ዕድል ለማግኘት የኢትዮጵያ ድንበር ተሻግረው ሱዳን ይደርሳሉ። ይህ ለአመታት በተለምዶ ሲተገበር የቆየው የሰዎች እንቅስቃሴ አሁን ባለው ሁኔታ ሁለቱን አገራት እያሳሰበ መምጣቱ በመቀለ በተካሄደው የሁለቱ ሀገራት የጋራ ምክክር መድረክ ተገልጿል። ከደህንነት ስጋት በተጨማሪ በዜጎች ላይ የሚያደርሰው ጫና ከባድ የሆነ መምጣቱ የጠቀሱት በመድረኩ ጥናት ያቀረቡ የሱዳን ገዳሪፍ ዩኒቨርሲቲ ምክትል ፕሬዚዳንት ኢብራሂም አብዱል ሰላም ህገወጥ ስደት ሙሉ በሙሉ ማስቀረት ባይቻልም ለስደተኞች የተሻለ ሁኔታ መፍጠር ላይ ትኩረት ይደረግ ብለዋል። ዘ ሞስት ኢምፖርታንት ቲንግ ኢዝ ቱ ሬይዝ አዌርነስ አባውት ዚስ ኢሚግሬሽን። ዋናው ነገር በስደት ጉዳይ የማህበረሰቡን ግንዛቤ ማሳደግ አለብን የሚል ነው። አሁን ባለው ሁኔታ ስደት እንደ ጎጂ ሳይሆን ጠቃሚ ተደርጎ ነው ተስሎ ያለው። በተጨማሪም ፍልሰተኞች ከህገወጥ አዘዋዋሪዎች ልንታደጋቸው እንደሚገባ መጠቀስ አለበት። በሁለተኛ ደግሞ ጠንካራ ህጋዊ ማዕቀፍ ማበጀት ይገባል። ስደት ማስቀረት ባይቻልም የተሻለ ሁኔታ በመፍጠር ስደተኞች ከህገወጥ የሰዎች አዘዋዋሪዎች መታደግ የሚቻልበት ሁኔታ መፍጠር ይቻላል። ሌላው ጥናታዊ ጽሁፍ ያቀረቡት በመቀሌ ዩኒቨርስቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ዶክተር ክንፍ አብርሃ በበኩላቸው በተለይም ከኢትዮጵያ ትግራይና አማራ ክልሎች ተነስተው ወደ ሱዳን ለጊዜያዊ የስራ እድል የሚጓዙ ሰራተኞች በሁለቱም አገራት ትብብር የተሻለ የስራና ኑሮ ሁኔታ ማመቻቸት ይቻላል ይላሉ። እንዴት እናስተዳድረው ተብሎም ታስቦበት አያውቅም። ምን አይነት መታወቂያ አይኖራቸው፣ በህጋዊ መንገድ ከሄዱ በኋላስ የግድ ነው ፓስፖርት እንዲኖራቸው የሚያስፈልገው ወይስ ምን የሚሉ እዛ ላይ ብዙ የተሰራበት ነገር አይደለምና በሁለቱ አካባቢ ያሉት የሚመለከታቸው አካል በዚህ ብንሄድበት ይበልጥ ጥሩ ሊሆን ይችላል የሚል ምክረ ሀሳብ ካቀረቡ ይህንን ስደት ለኢትዮጵያም በሚጠቅም ለሱዳንም በሚጠቅም ለተሰዳጆቹ ደግሞ ይበልጥ በሚጠቅም መልኩ ማስተዳደር ይቻላል። ምክንያቱም ፍላጎት አለ፣ ዛ ስራ አጥነት አለዚ ከፍተኛ የህዝብ ቁጥር ስላለ እንደገናም ሊሰራ የሚፈልግ ሰው አለ። ስለዚህ እነዚህን በዛ መልኩ በአንድ ጊዜ ላይቻል ይችላል፣ ግን በሂደት ለዚህ የሚመጥን ሀሳብ ማፍራት የሚያቅት ነገር አይደለም። ከመቀለው የምክክር መድረክ በፊት በባህር ዳር፣ ሱዳን ካርቱም፣ እንዲሁም ሌሎች የኢትዮጵያና ሱዳን ከተሞች የምሁራንና የባለስልጣናት ውይይት ተደርገዋል። በቅርቡም በመድረኮቹ የቀረቡ ጥናቶች ወደ አንድ በማምጣት በኢትዮጵያና ሱዳን ድንበር አካባቢዎች ህጋዊና ደህንነቱ የተጠበቀ የሰዎች ዝውውር እንዲኖር የሚያስችል ምክረ ሀሳብ ለሁለቱም መንግስታት ይቀርባል ተብሎ ይጠበቃል። ለዲ ደብሊው ዘገባ ሚሊዮን አይስላሴ መቐለ።